የሲዳማ ዞንን የክልልነት ጥያቄ ተከትሎ በተፈጠረ የጸጥታ ችግር ከትናንት ጀምሮ ሀያ የሚሆኑ ሰዎች እንደተገደሉ የሲዳማ አርነት ንቅናቄ በአህጽሮተ ቃል ሲአን ዋና ጸሐፊ ለቪዮኤ ገልጠዋል። ብዙ ሰዎች መቁሰላቸውንም ተናግረዋል። መረጋጋትና ጸጥታ እንዲሰፍን የመከላከያ ሰራዊት ከዞኑ እንዲወጣም ሲአን ጠይቋል። መለስካቸው አመሃ የሲዳማ አርነት ንቅናቄ ዋና ጸሐፊ እና የኢትዮጵያ ዲሞክራሲያዊ ፌዴራላዊ አንድነት መድረክ የቁጥጥር ኮሚቴ አባል አቶ ለገሰ ላንቃሞን ከአዋሳ በስልክ አነጋግሯል። በአሁኑ ጊዜ ከሲዳማ ዞን የክልልነት ጥያቄ ጋር በተያያዘ በአካባቢው፣ በዞኑ በጣም ብዙ ችግር እየተፈጠረ እንደሆነ እንሰማለን። ከትላንትና ጀምሮ እስቲ ያለውን ሁኔታ ያስረዱኝ፣ ምንድን ነው የሆነው? ችግር ምንድን ነው የክልልነት ጥያቄ ፋሚሌ አስራ አንድ አስራ አንድ የተባለው ቀርቦ እያለ በሀያ አራት ሰዓት ልዩነት ብሔራዊ ምርጫ ቦርድ የሰጠው መግለጫ አለ ሪፈረንደም እንደሚያካሄድ በአምስት ወር ውስጥ እንደሚጨርስ ሲገልጽ አንዳንድ ቅድምኖታችን በማስቀመጥ እንደተናገረ የሚታወቅ ሲሆን ሲዳማን ያስቆጣው በዛ በትንሽ ሰዓት ውስጥ ህዝቡ ጉድማሌ ወጥቶ ይህንን ሁሉም ህዝብ ሳያውቅ ሳይመክርበት በዘገየ ሰዓት ላይ በተሰጠው መግለጫ ባለ መግባባትና ጀቶ የሀገር ሽማግሌዎች፣ ፖለቲካ ፓርቲዎች፣ ሌሎችም የመንግስት አካላትም አልመከሩበትም። በሁለተኛ ቀን በአስራ አንድ አስራ አንድ ጠዋት ላይ ወደ ጉድማሌ ሲወጣ መንገዱ ሲዘጋና ጉድማሌው ሲዘጋ አትገቡም ሲባል ነው እንግዲህ ችግሮች የተፈጠረው። ከዛ በኋላ የተቆጣው ህዝብ ከተማ ውስጥ አንዳንድ ቦታዎች ጎማ ማቃጠል እና ድንጋይ መንገድ መዝጋት ነገር ሲያደርግ መከላከያ ገብቶ ሲከለክል ነበረ ከዛ በኋላ አንድ ሶስት ሰው ከተማ ውስጥ ከሞተ በኋላ ስዳማ ወጣት ልጆች ከሞቱ በኋላ ነገሩ ወደ ከሰአት በኋላ ወደ ገጠር ከተማዎች እና ገጠር ወረዳዎች ነው ተዛመተው በዛ የተነሳ ወተራሳ የሚባል ቦታ ላይ መከላከያ ከኮፋሌ በኩል ገብቶ ቡና ለመሄድ ሲሞክር በተኮሰ ቱክስ የተነሳ አንድ አስራ አራት ሰው እንደሞተ። ከዛም በኋላ እስከ ጠዋት ድረስ ችግሮች እንደነበሩና አለም ገባቶች እንደነበሩ ነበርና አሁን ወደዛ አካባቢ ጋፍ ብለዋል። የሀዋሳ ከተማ በአሁኑ ሰዓት ላይ የትራንስፖርት እንቅስቃሴ አለ፣ ሰው ይንቀሳቀሳል። ሀዋሳ ደህና ነው። ወደ ሀገር ሰላም ነው የተዛመተው። ወደ ሀገር ሰላም አካባቢም ብዙ ሰው እንደሞተ ይነገራል። በትክክል ቁጥሩን ማገዝ አልቻልንም። የቆሰለ ብዙ ነው፣ የሞተ ብዙ ነው ይባላል። በትክክል ማውቀቻ ነው። ወደ ሀያ የሚሆን ሰው ነው የሞተው። አጠቃላይ አሁን የደረሰን መረጃ ምርጫ ቦርድ ውሳኔ ቅድመ ሁኔታ ያለው አልመሰለንም። እኛ ስናነበው ቅድመ ሁኔታ የተባለው ምኑ ነው? እና ህዝቡን ያስቆጣው ምንድን ነው? ቅድመ ሁኔታ የተባለው ከተማው የሀዋሳ ከተማ ጉዳይ እና አንዳንድ ነገሮች ከዞኑ ጋር ከክልሉ ጋር ተነጋግርን የምንፈጽማቸው ይሆናል ሲባል ህዝቡ በትክክል ያንን ሊረዳ አልቻለም። ሁሉም ቤት ቴሌቪዥን የለም፣ ሬዲዮ የለም። ሬዲዮና ቴሌቪዥን ያለው ቀርቦ ቁጭ ብለው መወያት አልቻለም። ወደ ታች ወደ ገጠር አካባቢ መረጃው በትክክል ባልመድረሱ ከአመራሮችም ጋር ቁጭ ብለው ሽማግሌዎችም ሳይወያዩበት በመሀል ላይ ነው እንግዲህ ቀኑ አልቆ ወደ ሌላ ነገር የተዛወረው እና ይሄንን የተሰበሰበውን ህዝብ ለማረጋጋት ሲያንም ሆነ የሀገር ሽማግሌዎች እና ሌሎችም ጉዳዩን የሚያንቀሳቅሱት አካላት የወሰዱት እርምጃ አለ? አዎ ሲያን እንግዲህ እያደረገ ያለው ሽማግሌዎችም ሞክረዋል፣ የሚያዳምጠውን በእርግጥ አጥቷል። የስዳማ ናገ በበኩሉ ከትላንትና ጀምሮ በተለያዩ ሚዲያዎች የብሔራዊ ምርጫ ቦርዱን መግለጫ በትክክል ተወያይተን በተካታ ስራቸውን እንዲጀምሩ ማስደረግ ነው እንጂ በቁጣና በድደት የሚሆን ነገር ጥሩ ስለ እየመከርን ነው እንግዲህ መከላከያ የገባው መከላከያ ከያንዳንዱ ወረዳና ከያንዳንዱ አካባቢ ወጥቶ ካምፕ ቢመለስ ፌስቡክ ውጭ ቁጭ ብሎ በጉዱማሌ እንደተለመደው ተወያይቶ ሰላምና መረጋጋት እንዲኖር እንዲያደርግ ጥረት እያደረግን ነው። በተለያዩ ሚዲያዎች ላይ እየሰጠን ነው፣ መግለጫ እየሰጠን ነው ያለ ነው። አጠቃላይ የፓርቲው መግለጫ ነገሩ ሲረጋጋ የምንሰጥ ይሆናል ብለን እንጠብቃለን። የመከላከያ ሰራዊት ከዞኑ መውጣቱ ለምንድን ነው የሚያስፈልገው? ምክንያቱም መከላከያው መውጣት ያስፈልግበት ምክንያት መከላከያውን ባየ ቁጥር ነው እንግዲህ ህዝቡታች የተቆጣ ያለው። ምክንያቱም መከላከያ የኃይል እርምጃ በመውሰዱ የተነሳ የቁጣው እንግዲህ ሰው ሲገደል የሚፈጠረው ነገር የሚታወቅ ነው እና ሰው የሞተበት ዘመድ የሞተበት አለ አስራ ሶስት ሰው አስራ አራት ሰው አንድ አካባቢ ላይ በአንድ ሁለት ሶስት ቀበሌ ውስጥ መሞት ከባድ በመሆኑ ሊያረጋጋው አይችልም። የኃይል እርምጃ ሊያረጋገው ስለማይችል ሽማግሌዎችና ፖለቲካ ፓርቲዎች ቢቻል ገዢ ፓርቲዎችም አካባቢው መረጋጋት እንዲኖር የራሳቸውን መግለጫ ቢሰጡና ሰው እንዲረጋጋ ቢያደርጉ የተሻለ የሚሆን ነው የሚመስለን። እኛ ግን መከላከያ በመውጣት እንዲወጣ የምንፈልገው እንዲረጋጋ ነው። መረጋጋት እንዲኖር ነው። እንግዲህ ግን ትላንትና መከላከያ ያልደረሰበት የተለያዩ ከተሞች ቅድም የጠቀሷቸው እንደ ሀገረ ሰላም ይርጋ ዓለም እና አለታ ወንዶን የመሳሰሉት ከተሞች ተለይቶ የተጠቁ ቤቶች፣ የተቃጠሉ ቤቶች እንዳሉ ተሰምቷል። ሪፖርት ተደርጓል። ይሄ መከላከያ ሳይገባ የተፈጸመውን ድርጊት እናንተ መሆናችሁ፣ ሌሎቹ የሚመለከታቸው አካላት ለማስቆም እንዴት አልቻላችሁም ታዲያ? ለማስቆም እንግዲህ መንገድ መዘጋትና የራስም ደህንነት አስቸጋሪ በመሆኑ ነው እንጂ ለማረጋጋት የምንችል ይመስለናል። እኛ ማረጋጋት አቅም ይኖረናል ብዬን ተስፋ ነው የሚያደርገው። ምክንያቱም በሚዲያ ነው አሁን ከዛ በላይ ይሆን ነበረ በሚዲያ ባንወጣና ሰላም እንዲኖር ባንጮ ኖሮ ይባ ከዛ በላይ ይሆን ነበር እና መከላከያ በገባ ቁጥር ነው አሁን በተለይ ጠዋት ላይ ሀገር ሰላም ዛሬ ወደ መረጋጋት ነበረ መከላከያ ሲገባ እንደገና የተነሳ ነገር አለ ከባድ ነው ሞት የተነሳው ከዛ በኋላ መጀመሪያ ይሄ እርምጃ በሰዎች በንጹሀን ሰዎች ንብረት ላይ ጉዳት ከመድረሱ በፊት እንዴት አላረጋችሁም ይህን ለምን አላረጋጋችሁም ታዲያ ንብረት እንዳይጠፋ ለማድረግ እንድጠፋ ለማድረግ ፍላጎት የለንም እኛ አላችሁ ማለት አይደለም። አላችሁ አላልኩም እኮ እንደሚሉኝ ከሆነ አቅሙ ካላችሁ፣ ሰሚነቱ ካላችሁ፣ ይሄ ነገር ከመደረጉ በፊት ለምን አላስቆማችሁትም? ወደዚህ እርምጃ ለምን ሄደ ማለት ነው። እንደውም ቀኑም ሳይደርስ ነው ይኖራሉ ቀደም ብላችሁ ለህዝቡ የመሆኑን አንድ ነገር በሉ በማለት በጽሁፍም በቃልም በተለያዩ ስብሰባዎችን ስናነሳ ነበር፣ ስንጮህ ነበረ። ይሄ እንደሚከሰት ቀደም ብለን ናቅ ነበር። እና ለጠቅላይ ሚኒስትሩም ግልባጭ አድርገናል፣ ለፌዴሬሽን ምክር ቤትም ግልባጭ አድርገናል። ችግሮች ይፈጠራሉ። ህዝቡ አስራ አንድ አስራ አንድ እያለ ያለው ልናስቆም የማንችለው ደረጃ እየሄደ ነው የሚለውን ነገር ቀደም ብለን ጀምረው፣ ዛሬ አይደለም ትላንት አይደለም የጀመረው፣ ቀደም ብለን ጀምረናል። በፓርቲ ደረጃ ግን ትላንትናው ለማስቆም መንገድ መውጫም የለም ተሽከርካሪም የለ መውጣትም አትችልም። ትናንትና ዛሬ ነው መንቀሳቀስ የተቻለው ና ዛሬ እድል አግኝተን ነው ጠታውን ትንሽ ለረጋጋ ከተማ የቻለው። እና ወደፊት እንዲህ ያሉ ነገሮች እንዳይፈጠሩ ምን ማድረግ ትችላላችሁ እናንተ? ማድረግ የምንችለው ከህዝብ ጋር መወያየት ነው። አጠቃላ ሁኔታውን ለህዝብ ማሳወቅ ነው። ህዝቡን ቁጭ ብለው ተወያይቶ በሀገር ሽማግሎች ጉዳዩንና ችግሩን እንዲፈጡ ማድረግ ነው ያለብን። ሰላም እንዲፈጠር የራሳችን ጥረት ማድረግ ነው ያለብን እንጂ በሀይል እና በጉልበት የሚሆን ነገር የለም። በህገ መንግስቱ መሰረት በስርዓት ብሔራዊ ምርጫ ቦርድም እንግዲህ የራሱን ስራ እየሰራ በየሰዓቱ መግለጫዎችን እየሰጠ በዚህ ደረጃ ደርሻለሁ እያለ ህዝቡን እያረጋጋ ሲሄድ እኛም በሃይማኖ ተቋማትም፣ በሽማግሌዎችም፣ በጊቶችም በፓርቲም ደረጃ ለማረጋጋት ነው ጥረት የምናደርገው። ግን አሁን ከተፈጸሙት ድርጊቶች አኳያ ሲታይ ሲያን በህዝቡ ዘንድ ያለው ታማኝነት ወይም ተቀባይነት በጣም አነስተኛ እንደሆነ ያሳያል። ምክንያቱም የተፈጸሙት ድርጊቶች ከእናንተ ቁጥጥር ውጭ ናቸው የሚሉኝ ግልጽ የሆነበት ምክንያት ጊዜው በማጠሩ ነው። ጊዜው በአጥር ኖሮ ቀደም ብሎ ብሔራዊ ምርጫ ቦርድ ከአስር እና ከአስራ አምስት ቀን በፊት ቀደም ብሎ የፓርቲ ውሳኔ አድርጎ መግለጫ ከሚሰጥ ቀደም ብሎ የራሱን ስራ መሳት ቢችል ኖሮ ቦርድ አልተቋቋመም የቆየው ብሔራዊ ምርጫ ቦርድ ቦርድ እንተቋቋመበት ወዲያው ለዚህ ጉዳይ ትኩረት ሰጥቶ በሰልፍ ጊዜ በሰላም ሰልፍ ጊዜ በስራ ማቆም አድማ ጊዜ ፀጥ ያለው በዚህ በሰዓቱ እንኳን ተናግሮ በጊዜው ቢሆን ኖሮ የተሻለ ውጠት የማገኝ ምችል ነበረ ግን በማቆየቱ ሀያ አራት ሰዓት ላይ ቀርቶ እያለ መግቢያ መመስጠቱ ለእኛም ለህዝቡም ሰዓት ያጠረበት ስለሆነ ነው፣ የተቸገረ ነው። በእናንተ በኩል ህግ ያስቀመጠውን ግዴታ ሁሉ ተፈጽመናል የሚል እምነት ነው ያላችሁ? ህግ ያስቀመጠውን ሁኔታ ሁሉ የጠበቅን ቢሆንም አሁንም ብሔራዊ ምርጫ ቦርድ ራሱ ቀደም ብሎ መግለጫዎችና ዝርዝር ሁኔታዎችን፣ ሰሌዳዎችን ቢገልጽና ህዝቡን እንዲረጋጋት ቢያደርግ ምንም ምክንያት የለውም። በአስራ አንድ አስራ አንድ ላይ አርሶ እዛ ብቻ ማለት አለበት የሚል ግምት በፓርቲ ደረጃ የለንም። በህጋዊና በህገ መንግስቱ መሰረት ግን እንደምፈጸም እናምናለን። እሺ፣ አመሰግናለሁ አቶ ለገሰ ለአንጋሙ ለትብብሮ ይህንም አመሰግናለሁ። እንግዲህ የተሰጠኝ ግድል